የአሜሪካ ድምፅ ራዲዮ ጣቢያ በ25 ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የረቡዕ ህዳር 10 2007 ዓ ም ዝግጅት አሁን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። እንደምናመሻችሁ የምሽቱ አስተናጋጆቻችሁ ቆንጅት ታዬና እኔም ሰሎሞን አባተነን። በየትኛውም የሀገራችን ክፍል የኢቦላ በሽታ እስካሁን አልተከሰተም። ለሀገራችን ዋነኛው የኢቦላ መከላከያ ስልት ደግሞ በምዕራብ አፍሪካ የተከሰተውን ወረርሽኝ እዚያው ማቆም መቻል ነው። ዶክተር ታዬ ቶለራ በኢትዮጵያ የጤና ጥበቃ ሚኒስቴር ኃላፊ ናቸው። ዝርዝር ዘገባው በመጽሔት ይቀርባል። አሁን የዝናቡ ሁኔታ አሁንም አለ። መንገዶች ተቆራርተዋል። ስለዚህ አብዛኛው መንገድ፣ ግማሹ መንገድ፣ ከግማሽ በላይ የሚሆን ማለት ይቻላል በቦት ነው እያመጣናቸው ያለ ነው። ባሮ ሪቨር ላይ በቦት ይመጡ እና ከዛ በኋላ ቀሪም መንገድ በመኪና ነው ወደ ካምፑ የሄዱ ያለ። አቶ ክሱት ገብረ እግዚአብሔር በኢትዮጵያ የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ቃል አቀባይ ናቸው። በአብይ ርዕስ ዘገባ አለን። ለምሽቱ ካሉን ዜናዎች አንዲት የአስረኛ ክፍል ተማሪን በመድፈር ለሞት ዳረጓት በሚል የተጠረጠሩ ሰዎች አልፈጸምንም ሲሉ ለፍርድ ቤት ቃላቸውን መስጠታቸው፣ በቦርኪና ፋሶ ለአጭር ጊዜ ርዕሰ ብሔር የነበሩት የጦር ሰራዊት መኮንን የሽግግሩ መንግስት ጠቅላይ ሚኒስትር እንዲሆኑ መሾማቸውና ሌሎችም ዜናዎች አሉን። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ክቡራትና ክቡራን አድማጮች በርከት ያሉ ዘገባዎች አሉን። አሁን ዋና ዋና የዓለም ዜና እናሰማችሁ። አንዲት የአስረኛ ክፍል ተማሪን በመድፈር ለሞት ዳርገዋታል በሚል የተጠረጠሩ ሰዎች ድርጊቱን አልፈጸምንም ሲሉ ለፍርድ ቤት ቃላቸውን ሰጥተዋል። ፖሊስ በድብደባና በማሰቃየት ያላደረግነውን አድርገናል እንድንልም አስገድዶናል በማለት ለፍርድ ቤት አቤት ብለዋል። ፍርድ ቤቱ የተለያዩ ትዕዛዞችን ሰጥቷል። ዝርዝሩን ከአዲስ አበባ መለስካቸው አመሃልኳል ሃና ላለንጎ የተባለች የአስረኛ ክፍል ተማሪ ትምህርቷን ስትከታተሉ ላ ወደ ቤቷ በመመለስ ላይ ያለች በተሳፈረችበት ሚኒባስ ታክሲ አፍነው በመውሰድ ለአምስት ተፈራርቀው በመድፈር ሕይወቷ እንዲያልፍ አድርገዋል በሚል የተጠረጠሩ አምስት ሰዎች ፍርድ ቤት መቅረብ መጀመራቸውን ባለፈው እሁድ የዘገበው ሪፖርተር ጋዜጣ ዛሬም እነዚህ ተጠርጣሪዎች በአዲስ አበባ ከተማ ፍርድ ቤት ቂርቆስ ምድብ ችሎት እንደሚቀርቡ ዘግቦ ነበረ። ለሁለተኛ ጊዜ ዛሬ እዚህ ችሎት ከቀረቡት አምስት ተጠርጣሪዎች መካከል አራቱ ድርጊቱን እንዳልፈጸሙ ለፍርድ ቤቱ ገልጸዋል። ከዚህ በፊት የሰጡት ቃል ፖሊስ አስገድዶ ሰብአዊ መብታቸውን በሚነካ ሁኔታ ስቃይ አድርሶባቸው የሰጡት ቃል እንደሆነ ተናግረው ንጹሕ ነን ብለዋል። መብታቸው እንዲከበርላቸውም ለፍርድ ቤቱ አቤት ብለዋል። ፖሊስ በበኩሉ የተፈጸመው ወንጀል ውስብስብና ያልተለመደ መሆኑን ጠቅሶ የሚያጣራቸው ጉዳዮች እንዳሉ ለፍርድ ቤቱ ካስረዳ በኋላ ተጨማሪ አሥራ አራት ቀን የምርመራ ጊዜ እንዲሰጠው ጠይቋል። ፍርድ ቤቱም የሁለቱን ወገን ክርክር ካዳመጠ በኋላ የተጠርጣሪዎቹ ሰብአዊ መብት እንዲከበር ጥብቅ ትዕዛዝ በመስጠት ለምርመራ የአስር ቀን ተጨማሪ ጊዜ በመስጠት ለኅዳር 19 ቀን 2007 ዓ.ም ተለዋጅ ቀጠሮ ሰጥተዋል። ሪፖርተር ጋዜጣ ቀደም ሲል እንደዘገበው ተማሪ ሀና ላላንጎ አየር ጤና በተለምዶ ሳሚ ካፌ ተብሎ ከሚጠራው አካባቢ በሚኒባስ ተሳፍራ ወደ ጦር ኃይሎች መስመር በመጓዝ ላይ እንዳለች በሚኒባሱ ውስጥ በነበሩ አምስት ወንዶች ታፍና ተወስዳ በተፈጸመባት አስገድዶ መድፈር ድርጊት ከፍተኛ ጉዳት ስለደረሰባት በዘውዲቱ መታሰቢያ ሆስፒታል በመተከም ላይ እያለች ሕይወቷ አልፏል። ተጠርጣሪዎቹ በቁጥጥር ስር ለመዋል የቻሉትም ተማሪ ሃና ወደ ጓደኛዋ በደወረችበት ስልክ አማካይነት እንደሆነም ሪፖርተር ጋዜጣ ጠቅሷል። ሃና ሕይወቷ ከማለፉ በፊት ሆስፒታል እያለች ተጠርጣሪዎቹ ቀርበው የተወሰኑትን በመልክ ለይታቸው እንደነበረም ጋዜጣው ዘግበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የምዕራብ አፍሪካ ሀገሮችን ያጠቃው የኢቦላ ወረርሽኝ የቫይረሱን መዛመት ለመቆጣጠር ለተያዙ ጥረቶች ምስጋና ይግባቸውና የሚያስከትለው ምጣኔ ሀብታዊ ጉዳት ቀደም ብሎ በተሰጋው ደረጃ አይሆንም ሲሉ አንድ የዓለም ባንክ ባለስልጣን ተናገሩ። የባንኩ የአፍሪቃ ዋና ኢኮኖሚስት ፍራንቸስኮ ፌሬራ ዛሬ ደቡብ አፍሪካ ጆሀንስበርግ ላይ በተካሄደ ስብሰባ ባደረጉት ንግግር በምጣኔ ሀብት ላይ የሚያመጣው ጉዳት ከሶስት እስከ አራት ቢሊዮን ዶላር ይደርሳል ብለው እንደሚጠብቁ ገልጠዋል። ባለፈው ጥቅምት ባወጣው አሃዝ ወረርሽኙ ከሶስቱ ሀገሮች፣ ከጊኒ ከሴራሊዮንና ከላይቤሪያ አልፎ ከተዛመተ የሚያስከትለው ጉዳት እስከ 32 ቢሊዮን ዶላር ሊያሻቅብ እንደሚችል ተገልጾ ነበር። ቫይረሱ ወደ ሌሎች ሀገሮች እንዳይዛመት ለመቆጣጠር የተያዙት ጥረቶች በአመዛኙ ተሳክተዋል ሲሉ የዓለም ባንኩ ባለስልጣን አስረድተዋል። ሴኔጋልና ናይጄሪያ የቫይረሱ ለቫይረሱ፣ ይቅርታ፣ ሴኔጋልና ናይጄሪያ ለቫይረሱ የተጋለጡ ሰዎች የነበሯቸው ሲሆን በአሁኑ ወቅት ግን ከቫይረሱ ነጻ መሆናቸው ታውጆላቸዋል። በአነስተኛ ደረጃ ቫይረሱ እየተዛመተባት ያለችው ማሊም ለመቆጣጠር ጥረት እያደረገች ነች። የዓለም ባንክ ባለፈው ሳምንት ባወጣው ሪፖርት በኢቦላ በሽታ የሞቱት ሰዎች ቁጥር በጥቂት መጨመሩን የገለጠ ሲሆን በቫይረሱ መጠቃታቸው ከተረጋገጠው 14413 ሰዎች መካከል የሞቱት ቁጥር 5177 መድረሱን ይፋ አድርገዋል። ቡርኪና ፋሶ ውስጥ ለአጭር ጊዜ ርዕሰ ብሔር ሆነው የነበሩት የጦር ሰራዊት መኮንን የሽግግሩ መንግስት ጠቅላይ ሚኒስትር እንዲሆኑ መሾማቸው ተሰምቷል። ሌተና ኮሎኔል ኢሳክ ዚዳ መሾማቸው የተነገረው ዛሬ ሲሆን ትናንት አዲሱ ጊዜያዊ ፕሬዚደንት ሚሸል ካፋንዶ ቃለ መሃላ አድርገዋል። ዚዳ ስልጣኑን በሲቪል ሰው ለሚመራ መንግስት እንዲያስረክቡ አለዚያ ግን ሀገሪቱ ማዕቀብ ይጣልባታል ብሎ ካስጠነቀቀው ከአፍሪካ ሕብረት በሹመቱ ዙሪያ እስካሁን የተሰጠ አስተያየት የለም። የቡርኪናቤ የጦር ኃይል ኮሎኔሉን ርዕሰ ብሔር እንዲሆኑ የሰየማቸው የሀገሪቱ የረጅም ጊዜው ፕሬዚደንት ብሌዝ ካምፓወሬ በተነሳባቸው ሁከት የቀላቀለ ተቃውሞ ምክንያት እንደ አውሮፓውያን አቆጣጠር ህዳር አንድ ቀን ስልጣናቸውን ከለቀቁ በኋላ ነው። የጦር ሰራዊት የሲቪልና የሃይማኖት መሪዎች ያሉበት ኮሚቴው ሚስተር ካፋንዶን ጊዜያዊ መንግስቱን እንዲመሩ ባለፈው እሁድ የሾማቸው ሲሆን እሳቸውና ጠቅላይ ሚኒስትሩ 25 አባላት ያሉትና ሀገሪቱን በቀጣዩ ዓመት እስከሚካሄደው ምርጫ የሚመራውን የሽግግር መንግስት እንዲሰይሙ ኃላፊነት ተሰጥቷቸዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሶሪያ ውስጥ በጽንፈኞች እጅ ታርዶ የተገደለውን አሜሪካዊ የረድኤት ሠራተኛ ጭንቅላትና ቢያንስ አስራ ስምንት ወታደሮች በተመሳሳይ ሁኔታ ሲገድሉ በሚያሳየው ቪዲዮ ከሚታዩት ጽንፈኞች ውስጥ ሁለተኛውን የፈረንሳይ ተወላጅ ማየታቸውን የፈረንሳይ ባለሥልጣናት ገለጡ። የፈረንሳይ ፕሬዚደንት ፍራንሷ ኦላንድ ዛሬ ረቡዕ አውስትራሊያ ላይ ባደረጉት ጉብኝት እስላማዊ መንግሥት የሚባለው ቡድን በለቀቀው ቪዲዮ ውስጥ ሁለት የፈረንሳይ ተወላጆች ታይታ ይገባል ብለዋል። ስለ ሁኔታው ሌላ ዝርዝር ማብራሪያ ግን አልሰጡም። መርማሪዎች እንደሚሉት የተጠቀሰው ሁለተኛው ፈረንሳዊ የፓሪስ አካባቢ ነዋሪ የነበረና ከአንድ ዓመት ገደማ በፊት ወደ ሶሪያ የተጓዘ የ22 ዓመት ወጣት ነው። በእስላማዊ መንግሥት ቪዲዮ ላይ የታየው የመጀመሪያው ሰው ማክሲም ሆሻር የተባለና ባለፈው ዓመት ወደ ሶሪያ የተጓዘ የ22 ዓመት ወጣት መሆኑን ሰኞ ዕለት የፈረንሳይ ባለሥልጣናት ገልጸው ነበር። የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ኢየሩሳሌም ውስጥ በሚገኝ የጸሎት ቤት በትናንትናው ዕለት ሁለት ፍልስጤማውያን አራት የአይሁድ ሃይማኖት ቀሳውስትን ጨምሮ አምስት ሰዎች የገደሉበትን ጥቃት አወገዙ። አቡኑ ዛሬ በሳምንታዊ የስብከት ጉባኤያቸው ለምእመናን ሲናገሩ በኢየሩሳሌምና በሌሎችም አካባቢዎቿ እየተቀጣጠለ የመጣውን ውጥረት በስጋት በመከታተል ላይ ነኝ ብለዋል። አያይዘውም የሃይማኖት ቅዱሳን ስፍራዎች ጭምር ሳይቀሩ እየተፈጸመ ያለው ሁከት ተቀባይነት የሌለው ነው ብለዋል። አቡኑ ቀጥለው የሁከትና የጥላቻ አዙሪት ሲሉ የጠሩትን ሁለቱም ወገኖች እንዲያቆሙ ደግሞ እርቅና ሰላምን ለማምጣት በርትተው ውሳኔ እንዲያደርጉ ተማጽነዋል። ትናንት ማክሰኞ ጠመንጃዎች፣ ቢላዎችና ቆንጭራዎች የያዙ ሁለት ፍልስጤማውያን ጸሎት ቤቱ ገብተው ጸሎት ያደርሱ የነበሩ ምዕማናን ካጠቁ በኋላ አጥቂዎቹን ፖሊሶች ገለዋቸዋል። የተገደሉት አራት እስራኤላውያን የአይሁድ ሃይማኖት ቀሳውስት ሶስቱ የአሜሪካ አንደኛው የእንግሊዝ ዜግነትም ጭምር የነበራቸው ናቸው ተብሏል። በጥቃቱ አንድ ፖሊስ የተገደለ ሲሆን ሌሎች ሰባት ሰዎች ቆስለዋል። የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን ዛሬ ለሀገራቸው ምክር ቤት ባሰሙት ንግግር ጥቃቱን ዘግናኝ የሽብር ተግባር ሲሉ አውግዘዋል። የጸሎት ቤቱ ወለል በደም በተለወሱ የአይሁዶች የጸሎት ወቅት መከናነቢያዎች ተሸፍኖ እንደነበረ ተዘግቧል። የፍልስጤማውያን ፕሬዚደንት ማህሙድ አባስ ጥቃቱን ያወገዙ ሲሆን ጽንፈኛው ቡድን ሐማስ ግን እስራኤል የፍልስጤማውያንን መሬት ወራ በመያዟ የተወሰደ የበቀል እርምጃ ሲል ደስታውን ገልጿል። በመጨረሻም የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን በዩክሬን የአምስት ቀናት የሥራ ጉብኝት ለማድረግ ዛሬ ወደ ስፍራው አምርተዋል። ሚስተር ባይደን ሩሲያ የሩሲያ መንግስት የመስከረም አምስቱን የሚኒስክ ስምምነት ጥሷል፣ ሁኔታውም ዩናይትድ ስቴትስን አሳስቧታል የሚል መልእክት ለማሳለፍ ነው ወደ ስፍራው የተጓዙት። ይህ በእንዲህ እንዳለ በሩሲያው ፕሬዚደንት ቭላዲሚር ፑቲን መንግስታቸው ከዩናይትድ ስቴትስ ጋር ያለው ግንኙነት በተግባራዊ ትብብሮች ላይ ያተኮረ ነው ብለዋል። ሚስተር ፑቲን ይህን ያሉት በትናንትናው ዕለት ዩናይትድ ስቴትስ ሩሲያን ለመጫን ትፈልጋለች ብለው በተናገሩ ማግስት መሆኑ ነው። ዩናይትድ ስቴትስ ወደ ሩሲያ አዲስ አምባሳደር ልካለች። ጆን ታፍት የሹመት ደብዳቤያቸውን ለሩሲያው መሪ አቅርበዋል። በመጨረሻም ስፖርትን የተመለከተ ዜና አለ። የኢትዮጵያ ብሔራዊ ቡድን ኢኳቶሪያል ጊኒ ከምታዘጋጀው አስራ አምስተኛው የአፍሪካ ዋንጫ ውጭ የሆነ ማምሻውን ከማላዊ ቡድን ጋር ባደረገው ጨዋታ ባዶ ለባዶ ተለያይተዋል። ቆየት ብለን ከአዲስ አበባ ጥቂት ዘርዘር ያለ ዘገባ ይኖረናል። የዜናው ሰዓት አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11900 በ11965ና በ12140 ኪሎ ሄርትስ በ31 ሜትር ባንድ በ9435ና በ9755 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የረቡዕ ህዳር አስር ምሽት ፕሮግራማችን ነው። የቱርኪዎቹን ስጋ የሰባና የሚጣፍጥ ነው እያሉ በደስታ ይመገቡት ነበር። የዛሬ ሳምንት በአሜሪካ በዩናይትድ ስቴትስ እና በካናዳ ዓመታዊው የምስጋና ቀን ክብር ይሆናል። ቀደም ሲል የሰማችሁት የተቀነጨበ ሐሳብ የተሰነዘረው ከዚህ በአሜሪካና ህዝቧ ከሚቀርብ ዝግጅት ነው። ማምሻውን የኢትዮጵያውያን ስብሰባ በዋሽንግተን በዲሞክራሲ በተግባር እንዲሁም ሴቶችና ቤተሰብ ዝግጅቶቻችን በሁለተኛው አጋማሽ ይቀርባሉ። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በተባበሩት መንግስታት ድርጅት የስደተኞች ኮሚሽን አስራ አምስት ሺህ የሚሆኑ በደቡብ ምዕራብ ኢትዮጵያ የሚገኙ የደቡብ ሱዳን ስደተኞችን ወደ ፉኝዶ መጠለያ ጣቢያ ማጓጓዝ መጀመሩን ይፋ አድርጓል። እርምጃውን ለመውሰድ የተገደደው አካባቢው በጎርፍ ስለሚጠቃ እንደሆነ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ ቢሮ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ገልጸዋል። ወደ ኢትዮጵያ የሚገቡ የኤርትራ ስደተኞች ቁጥርም ባልተለመደ ሁኔታ እየጨመረ እንደሆነ ቃል አቀባዩ ጠቁመዋል። ዘጋቢያችን መለስካቸው አምሃ አቶ ክሱትን አነጋግሮ የላከው ዘገባ ቀጥሎ ይቀርባል። ድርጅቱ በትናንትናው እለት ጄኔቭ ላይ ይፋ ባደረገው ዘገባው እንዳመለከተው ማታርክ በተባለው ስፍራ ቆይተው የነበሩ 15 ሺህ የሚሆኑ የደቡብ ሱዳን ስደተኞችን ከትናንት ጥቅምት 9 ቀን 2007 ዓ.ም ጀምሮ በተለያዩ የመጓጓዣ ዘዴዎች ፉኝዶ ወደ ተባለው ቀደም ሲል ወደ ተደራጀ ስደተኞች መጠለያ ጣቢያ ማጓጓዝ ጀምረዋል። በመጀመሪያው ቡድንም 125 ስደተኞች የተካተቱ መሆኑን ይገልጻል። ይህ እርምጃ ለምን እንዳስፈለገ በኢትዮጵያ የኮሚሽኑ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለቪኦኤ ከሚገኙበት ከትግራይ ክልል ሺመልባ የስደተኞች ጣቢያ በስልክ አስረድተዋል። ስለ ድምፁ ጥራት በቅድሚያ ይቅርታ እንጠይቃለን። መጠለያ ቦታ ላይ በተቀመጡ ዝናቡ መጣ፣ ጎርፍ አስቸገረ። በጣም ወደ አንድ ኒትሊክ የሚባል እነሱ እነዚህ አሁን ወደ ሌላ ቦታ እየተዘዋወሩ ያሉት ስደተኞች ይገቡበታል ተብሎ ታስቦ የነበረው ኒትሊክ የተባለ ካምፕ በሙሉ በሙሉ በጎርፍ ተጥለቀለቀ። ስለዚህ በጊዜያዊ መጠለያ ማታር የሚባል ቦታ እዛ እንዲቆዩ ነው የተደረገው። አቶ ክሱት በይበልጥ እንዳብራሩት አሁን ወደ ፉኝዶ ስደተኞች ጣቢያ እየተጓጓዙ ለሚገኙት የደቡብ ሱዳን ስደተኞች የኢትዮጵያ መንግስት ቦታውን እንዳመቻቸ ይናገራሉ። ስደተኞቹ አሁን ከሚገኙበት ኢትዮጵያንና ደቡብ ሱዳንን ከሚያዋስነው ድንበር አካባቢ እስከ ፉኝዶ ድረስ መንገዱ በየብስና በውሃ ላይ እንደሚሆንና እጅግ አስቸጋሪነቱንም ተናግረዋል። መንገዱ በጣም አስቸጋሪ ነው። የዝናቡ ሁኔታ አሁንም አለ። መንገዶቹ ተቆራርተዋል። ስለዚህ አብዛኛው መንገድ ግማሹ መንገድ ከግማሽ በላይ የሚሆን ማለት ይቻላል በቦት ነው እያመጣናቸው ያለ ነው። በባሮ ሪቨር ላይ በቦት ይመጡና ና ከዛ በኋላ ቀሪው መንገድ በመኪና ነው ወደ ካምፑ እየሄዱ ያለ ሶስት መቶ ኪሎ ሜትር አሁን ካሉበት ኮ የሚገኘው ከዛ የተሻለ ቀረብ ያለ እና ለእናንትም የመጓጓዣ ችግሩ ሊያቀል የሚችል ስፍራ አልነበረም። እንደ የለም በዛ ነው የጎርፍ ተጠቂ ሆነ። አጠቃላይ አካባቢው የጎርፍ ተጋላጭ ሆነና በጎርፍ ተጠቀጠቀ። ኢንፋት ሁለተኛ ካምፕ ነ ሄሊ ያል ነው በሁለተኛ ካምፕ ነው በጎርፍ ሲጠቃ። ስለዚህ እዛ አካባቢ ያለው ቦታ ከዚህ ከባህሪው በተነሳ ለመጠለያ እንደማይሆን በባለሙያችም ተረጋግጧል። ስለዚህ አማራጭ በቅርብ አማራጭ የማጣት ጉዳይ ነው። አቶ ክሱት እንዳሉት በዚህ በጎርፍ በተጠቃው የስደተኞች መጠለያ ጣቢያ እስከ ዛሬ ድረስ የነበረው ስጋት የተለያዩ ወረርሽኝ በሽታዎች ይከሰታሉ የሚል ነበረ። ነገር ግን እንደ መታደል ሆኖ ምንም አይነት ወረርሽኝ አልተከሰተም። ትናንት ኮሚሽኑ ከጀኔቭ ባሰራጨው መረጃ እንዳለው ደግሞ ወደ ፉኝዶ ካምፕ ከሚጓዙት የደቡብ ሱዳን ስደተኞች መካከል አቅመ ደካሞች፣ ነፍሰ ጡርና የሚያጠቡ እናቶች እንዲሁም የተለያዩ የአካል ጉዳተኞች ስለሚገኙባቸው እነዚህን ስደተኞች ኮሚሽኑ በሄሊኮፕተር እንደሚያመላልሳቸው ገልጸዋል። የደቡብ ሱዳን ፖለቲካዊ ችግር ዘላቂ መፍትሄ ካላገኘ የደቡብ ሱዳናውያን እጣ ፈንታም ጨፍጋጋ ሆኖ እንደሚቀጥል የፖለቲካ ተንታኞች ይናገራሉ። ወደ ኢትዮጵያ እየተሰደዱ ሳሉት ኤርትራውያን ቁጥርም አቶ ክሱት ባልተለመደ መልኩ እየጨመረ እንደሆነ ነበር የተናገሩት። በተለይ ካለፈው ወር ኦክቶበር ጀምሮ በጣም ጨምሯል። ከዛ በፊት በአማካይ በወር ሁለት ሺህ የነበረው በአሁን ኦክቶበር ላይ ከዛ በላይ ደርሷል። አሁን ደረኞች አቁጣጠር ኖቬምበር ላይም ያው ያለው ስለዚህ ውጡ ሁኔታ በጣም ጨምሯል። አቶ ክሱት እንደሚሉት ከሆነ ይህ አዝማሚያ የሚከትል ከሆነ ስደተኞችን ለማስተናገድ የተሻለ አገልግሎት ለመስጠት ያሉትን የመጠለያ ጣቢያዎች ማስፋፋት ሳያስፈልግ አይቀርም። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የዕለቱን አብይ ርዕስ አድምጠናል። ሌሎች ዘገባዎችን የያዘው የመጽሔት ክፍለ ጊዜ ይቀጥላል። ኢቦላን በተመለከተ ሕብረተሰቡ በማኅበራዊ መገናኛዎች ለሚተላለፉ አንዳንድ መሠረተ ቢስ መረጃዎች ትኩረት መስጠት የለበትም ሲል የኢትዮጵያ የጤና ጥበቃ ሚኒስቴር አሳስበዋል። እስካሁን ባለው ጊዜ ኢትዮጵያ ውስጥ በቫይረሱ የተያዘ ሰው እንዳልተገኘ ሚኒስቴሩ በድጋሚ አስታውቀዋል። የኢትዮጵያ ሳይንስ አካደሚና የኢትዮጵያ ጤና አጠባበቅ ማኅበር በጋራ ያዘጋጁት ሕዝባዊ የግንዛቤ ማስጨበጫ ውይይት ዛሬ አዲስ አበባ ላይ ተካሂዷል። እስክንድር ፍሬው ዝርዝሩን ዘግቧል። በተለይ በምዕራብ አፍሪካ ከ14,000 በላይ ሰዎችን ያጠቃው ከአምስት ሺህ በላይ የሚሆኑትን ደግሞ የገደለው ኢቦላ የውይይቱ ርዕስ ነበር። በአዲስ አበባ ጊዮን ሆቴል የመሰብሰቢያ አዳራሽ የተካሄደው ይሄ ውይይት ታዲያ በመገናኛ ብዙሃን ጥሪ የተላለፈበት፣ የተለያዩ የህብረተሰብ ክፍሎችም የተገኙበት ሆኖ ታይቷል። ከእነዚህ አንዷ በግል ስራ ላይ የተሰማራችው ፍሬ ህይወት መንግስቱ ኢቦላ የፈጠረባት ስጋት ከፍተኛ መሆኑን ትናገራለች። እኛ በጣም ነው የምናወራው ማለት በጣም እንፈራለን ማለት በዚህ ፍጥነት ይህን ያህል ሰው ከገደለ እኛ አገር ቢመጣ ደግሞ በእኛ በዚህ በተጨናነቀ ኤንቫይሮመንት በዚህ በባስ ውስጥ እንኳን ስንሄድ በታክሲ ውስጥ እንኳን ስንሄድ ያለው መተፋፈግ ምን ያህል በጣም ሊሆን እንደሚችል በጣም እንሰጋለን። በእኔ በጓደኞቼ፣ በቤተሰቦቼ በጣም እናወራለን። ይሄ ነው በቃ ውስጣችን ያለው ስጋት። ምን ጠብቅ ያለሽ አሁን እዚህ በመሳተፍሽ? ደስተኛ ነኝ። ፈልጌ ነው የመጥቶት። ደስ ብሎኛል። በመንግስት ስራ ላይ የተሰማራው መኮንን አየለም ለውይይቱ የተገኘው በግሉ ነው። ግንዛቤ ራስን የመጠበቂያ መንገድ መሆኑን ይገልጻል። እንዴት አያሳስብም? ይሄ እኮ የህልውና የመኖር ያለመኖር ጉዳይ ነው። ስለዚህ ቤተሰብ ክንም ሁሉንም ነገር ማዳን የምትችለው አንተ አወር ስትሆን ነው። ነገሮችን ከዚህ አንጻር ብናያቸው ስለዚህ ሁኔታው አሳሳቢ ስለሆነ ግንዛቤ እንዲኖር ለማድረግ ነው የመጣ በትክክል በዚህ ውይይት መክፈቻ ላይ የተናገሩት የጤና ጥበቃ ሚኒስትር ዴታ አማካሪ አማካሪና የጽህፈት ቤት ኃላፊ ዶክተር ታዬ ቶሌራም ስለ ግንዛቤ አስፈላጊነት ትኩረት ሰጥተው አስረድተዋል። ሚኒስቴር መስሪያ ቤቱ የግንዛቤ ማስጨበጫ ውይይቶችንና ገለጻዎችን በማዘጋጀት ለህብረተሰቡ እያደረሰ መሆኑን ይህንኑ አጠናክሮም እንደሚቀጥል ነው የጠቀሱት። ኢቦላን በተመለከተ በማህበራዊ ድረገጾች የሚተላለፉ የተሳሳቱ መረጃዎች ግን ጥንቃቄ ሊደረግ ልባቸው እንደሚገባ አሳስበዋል። ህብረተሰቡ አንዳንድ ጊዜ በማህበራዊ ድህረ ገጾች ማለት በሶሻል ሚዲያ የሚተላለፉትን የሚዘገቡትን መሰረተ ቢስና ፍጹም ሀሰት የሆኑ ወሬዎችን መስማት የለበትም። ቅድም ፕሮፌሰር እንደገለጸው እንግዲህ ያው የምንቀበላቸውን መረጃዎች በሙሉ ፈትነን መቀበል አለብን ማለት ነው እና ለዚህ ደግሞ ትክክለኛው የዜና ምንጭ ጤና ጥበቃ ስለሆነ የጤና ጥበቃን መረጃ መከታተል ያስፈልጋል። የኢቦላ በሽታ እስካሁን በኢትዮጵያ አለመከሰቱን በድጋሚ የገለጹት ዶክተር ታዬ ለመከላከል የተያዘውን ስልትም ጠቁመዋል። በየትኛውም የአገራችን ክፍል የኢቦላ በሽታ እስካሁን አልተከሰተም። ለሀገራችን ዋነኛው የኢቦላ መከላከያ ስልት ደግሞ በምዕራብ አፍሪካ የተከሰተውን ወረርሽኝ እዚያው ማቆም መቻል ነው። ለዚህም አገራቱ የበሽታውን መዛመት ማቋረጥ እንዲችሉ እርዳታ ማድረግ ያስፈልጋል። ይህንንም ለማድረግና አፍሪካዊ ወንድሞቻችንንና እህቶቻችንን ለመርዳት በቅርቡ ሁለት መቶ አባላት ያሉት የህክምና ቡድን ወደዛው ይጓዛል። በኢትዮጵያ እርዳታ ሰጪነት ማለት ነው። የሀገራችን መንግስት ከዚህ በተጨማሪ የገንዘብ ድጋፍም አድርጓል። የኢቦላ ወረርሽኝ በኢትዮጵያ ቢከሰት እንኳን ፈጣን ምላሽ ለመስጠት የሚያስችል የጤና ስርዓት በሀገሪቱ መኖሩንም ነው ዶክተር ታዬ ቶሌራ ለተሰብሳቢዎቹ ያብራሩት። የኢቦላ ወረርሽኝ ቢከሰት እንኳን ህብረተሰቡን ማዕከል ያደረገው የሀገራችን የጤና ስርዓት ፈጣን ምላሽ እንደሚሰጥ እሙን ነው። የኤች አይቪ ስርጭት በአስር አመት ውስጥ ዘጠና ፐርሰንት ዘጠና በመቶ እንዲቀንስ ያስቻለው የህዝብ ንቅናቄ፣ እንዲሁም ኮሚኒቲ ኮንቨርሴሽን የወባ በሽታ በእጅጉ እንዲቀንስ ያስቻለው የህብረተሰብ ተሳትፎ እና ቁጥራቸው እጅግ የበዛ ውጤታማ የጤና ፕሮግራሞችን መጥቀስ ይቻላል እና ኢቦላን መከላከል ከዚህ የተለየ አይሆንም ለኢትዮጵያ። በመሆኑም ቀዳሚው የአገራችን ስልት ድንበሮቻችን ኢቦላን የማያሳልፉ ወይም ኢቦላ ፕሩፍ እንዲሆኑ ማድረግ ሲሆን ለማንኛውም ክስተት ሙሉ የሆነ ዝግጅት ግን ተደርጓል። በኢቦላ ወረርሽኝ ላይ በተዘጋጀው ህዝባዊ መድረክ የተለያዩ ባለሙያዎች ገለጻ አድርገዋል፣ ውይይትም ተካሂዷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ከሳሐራ በስተደቡብ በሚገኙ የአፍሪካ ሀገሮችና በደቡብ ምስራቅ እስያ ሀገሮች በተለይ በገጠራማ አካባቢዎች የሚኖሩ በብዙ ቢሊዮን የሚቆጠሩ ሕዝቦች ንጹሕ ውሃና አጥጋቢ የንጽህና አጠባበቅ እንደማያገኙ አንድ አዲስ የጥናት ዘገባ አመልክተዋል። ዘገባው ጨምሮ እንደጠቆመው ችግሩን ለመቅረፍ ለሚደረጉ ጥረቶች የሚውል በጀት እጥረት መከሰቱ እየተገኘ ያለውን ምርታ አጓቷል። ሊሳ ሽላይን ከጄኔቫ ለአሜሪካ ድምፅ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። የዓለም ጤና ድርጅትና የተባበሩት መንግስታት ድርጅት በጋራ ይፋ ያደረጉት ይህ አዲስ ዘገባ እንዳመለከተው ጥናቱ ከተካሄደባቸው ዘጠና አራት አገሮች ሁለት ሶስተኛው ያህሉ የንጹህ ውሃ አቅርቦትና የንጽህና አጠባበቅ የሰው ልጆች መሠረታዊ መብት የሚያደርጉ ድንጋጌዎችን በሕገ መንግስታቸው ውስጥ አካተዋል። ከሰማኒያ በመቶ በላይ የሚሆኑት እነኚህ ሀገሮች የንጽህ ውሃና የንጽህና አጠባበቅ መብቶችን የተመለከተ ብሔራዊ ፖሊሲም ሲኖራቸው ከሰባ አምስት በላይ የሚሆኑት ደግሞ የግል ንጽህና አጠባበቅን የሚመለከቱ ፖሊሲዎችን ነድፈዋል። ይሁንና ህጎችና መልካም ፈቃዶች ብቻቸውን ሁልጊዜም ከታለሙ ግቦች አያደርሱምና ምንም እንኳን ቁጥሩ ለበዛ ህዝብ የንጹህ ውሃ አቅርቦትና የንጽህና አጠባበቅን ለማሟላት ሁነኛ የሚሰኙ ምርታዎች ቢዘገቡም በዓለም ዙሪያ አጠቃላይ ቁጥሩ 2.5 ቢሊዮን አዎን ቢሊዮን ነው። ቁጥሩ 2.5 ቢሊዮን የዓለም ህዝብ የንጽህ ውሃና መሠረታዊ ንጽህና አጠባበቅ አቅርቦት የለውም። ከዚህ በተጨማሪም 748 ሚሊዮን ህዝብ የተሻሻለ የመጠጥ ውሃ፣ ሌሎች አያሌ ሚሊዮኖች ደግሞ እጃቸውን ለመታጠብ የሚውል የንጹህ ውሃና ሳሙና የላቸውም። በዓለም ጤና ድርጅት የህብረተሰብ ጤና አጠባበቅ የአካባቢና የጤና አያያዝን የሚወስኑ ማህበራዊ ሁኔታዎች ክትትል ክፍል ዲሬክተር ማሪያ ኔራ የመሠረታዊ አቅርቦቶች እጥረት የተቅማጥና እንደ ኮሌራ ተስቦና የጉበት በሽታን የመሳሰሉ የሌሎች ውሃ ወለድ በሽታዎችን መዛመት ያጣዋጡፋሉ ብለው ያምናሉ። ን ስ ን ስ ን ስ ን ስ ን ን ውሃና የንጽህና አቅርቦቶችን ለማሳደግ የፈሰሰው መዋለ ንዋይ ያስገኛቸው የህብረተሰብ ጤና ይዞታ መሻሻሎች እንደ ተቅማጥና የሰውነት መሟሸሽን የመሳሰሉ የጤና ሁከቶችን ለመታደግ ብቻ ሳይሆን ለአጠቃላይ የሰዎች ጤናም ወሳኝ ናቸው። ከንጹህ ውሃና የንጽህና አቅርቦት ጋር የተያያዙ በሽታዎች መዛመት ከሚያስከትላቸው ተጨማሪ ችግሮች ጋርም ተያይዞ የእነኚህ አቅርቦቶች በተለይ በጤና አጠባበቅ ተቋማት ውስጥ ተሟልቶ መገኘት አዲስ የሚወለዱ ህጻናትና እናቶችን ህልፈት መቀነስ ወይም መጨመር አስተዋጽኦ ያደርጋሉ። ዶክተር ኔራ አክለውም ሁሉም ሰው ለንጹሀ ውሃ፣ አድማጮች ቅርታ፣ ይህን አረፍተ ነገር ደግመዋለሁ። ዶክተር ኔራ አክለውም ሁሉም ሰው ለንጹሕ ውሃና የንጽህና አጠባበቅ አቅርቦት የተሻለ ዕድል ስለማግኘት ይናገራል። ይሁንና የአካባቢ ጤና አጠባበቅ ከዚህም የተወሳሰበ ነው ይላሉ። ብዙዎች አጠቃላይ ለሆነው የአካባቢ ጤና አጠባበቅ እምብዛም ግድ የላቸውም ሲሉ ለአሜሪካ ድምፅ የገለጡት የዓለም ጤና ድርጅቷ የህብረተሰብ ጤና አጠባበቅ የአካባቢ የጤና አያያዝና ክትትል ዲሬክተሯ ዶክተር ኔራ ለምሳሌም ያህል ዘመናዊ የመጸዳጃ አገልግሎት ተጠቅሞ የማያውቁ ከሆነ አገልግሎቱ ሊያስገኝ ስለሚችለው የጤና አጠባበቅ ጠቀሜታም ላይታያቸው ላያውቁ አሊያም ያን ያህል ትልቅ ግምት ላይ ሰጡት ይችላሉ ባይ ናቸው እነኚህ ሁኔታዎች ለሰው ልጆች ጤና የምጣኔ ሀብትና ማህበራዊ ልማት ወሳኝ ናቸው ይላሉ ዶክተር ኔራ አያይዘውም መሠረታዊ የጤና አጠባበቅ አቅርቦቶች ያለመኖር በትምህርት ቤቶች በተለይ ለታዳጊ ልጃገረዶች እጅግ የበረታ ችግር ነው ይላሉ And it's a question of girls not going to schools because they don't have uh, the type of uh, sanitation facilities they will need in order to... Good መጠነኛ አቅርቦት መሟላትን የሚጠይቀው ቀላል ነገር፣ ነገር ግን ፍጹም አስፈላጊ የሆነ ነገር ነው። በተባበሩት መንግስታት ስሌት መሰረት በቤተሰብ ከአምስት እስከ ሀያ ዶላር ይችን እጅግ ወሳኝ ያሉትን የጤና አጠባበቅ አገልግሎት መቅረብ ያስችላል። ሊወጣ የሚችል ግን የሚገባው ወጪ አድማጮች ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ ከምናቀርብላችሁ ዝግጅታችን በተጨማሪ ከሰኞ እስከ አርብ ከምሽቱ አንድ እስከ አንድ ተኩል በ14 ሰላሳ አንድ መካከለኛ ሞገድ የሚተላለፍን ስርጭት አለን። እንድታደምጡ በዚሁን እንጋብዛችሁ። ዌብሳይታችን ላይ ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይካስ ተነጋገሩ። በእጅ ስልክ ደግሞ ቪኦኤ ዳት ሆን ዳት ኤምኦቢአይ እንዲሁም ናይል ሳት ላይ እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ወይም ከጉግል ፕሌይ ታገኛላችሁ። ዝግጅታችን ይቀጥላል። በስቱዲዮ ቴክኒሽያናችን ከርቲስ ባይነም፣ ፕሮግራማችንን እየመራ ያለው ቴሊ ላይን ባክ ነው። አስተናጋጆቻችሁ ቆንጅ ይታየና እኔም ሰሎሞን አባተነን። እስቲ አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ባካችሁ ለሰው ልጅ ተጨነቁለት፣ ለሰው ልጅ አስቡ። ይሄ የኤርትራ ሕዝብ በተለይ እየጠፋ ነው ወጣቱ እየጠፋ ነው። ብሔራዊ ውትድርና ተብሎ ሀያ ሶስት ዓመት በባርነት የሚኖሩ ሰዎች አሉ። ጌና አስራ ሰባት ዓመት ሲሞላው ነጥቆ ይወስደዋል። ዘለአለም በባርነት እዛ ሲገዛ ይኖራል። ስለዚህ ያሞሮት ነው። ስለዚህ እባካችሁ እነዚህ በመሰደድ ላይ ያሉ ሰዎች እንዴት ነው ከሀገር ያወጣኸው በምን ምክንያት ነው? ምናምን እያላችሁ ሂስትሪ ስሩ በእነዚህ ሰዎች ላይ። የኤርትራ ያለው ሁኔታ በትክክል አስቀምጡት። ለአለም ንገሩ። አለም ይወቀው፣ አለም መፍትሄ ይፈልግለት እንጂ ስደት መፍትሄ አይሆንም። የኤርትራ ሕዝብ ታታሪ ነው። የኤርትራ ሕዝብ ሰላማዊ ሕዝብ ነው። የኤርትራ ሕዝብ ተንኮል አያውቅም። እዚህ ያሉት ኤርትራውያኖች እንደሆነ እዛ ቤት ለመስራት የሚፈልጉ አንዳንዶቹ ዝም ብለው ሲደብቁ ይውላሉ። እስቲ በትክክል ስለ አገር፣ ስለ ህዝብ፣ ስለ ወገን እንቆርቆርና አባካችሁ ኢንተርቪው የጠየቃችሁ ሰዎችን በትክክል እያስቀምጣችሁ የኤርትራ መልክ ለዓለም ንገሩ። የኤርትራ ያለ ህግ ሀያ ሁለት አመት ሀያ ሶስት አመት እየኖረች ናት። ያለ ህግ የሚመራ ሰው እንደሆነ ለዓለም ማሳወቅ ኃላፊነት የናንተ ነው። ማዕቀቡ ህግ በማይቀበሉ ሰዎች ማዕቀብ ሳይሆን እንደ ቻርለስ ቴይለር ፍርድ መቅረብ አለባቸው። ከአፍሪካ ቻርለስ ቴይለር ብቻ አይደለም፣ በደለኛ የሚበድሉ ሰዎች ሁሉ በተለይ አገራቸውን ህዝባቸውን የሚጫወቱበት ለባርነት በነፃ ባርነት የሚገዙት እንደነ አቶ ኢሳያስ አይነት ፍርድ ላይ እንዲቀርቡ ለዓለም ማጋለጥ የእናንተ የጋዜጠኞች ኃላፊነት ነው። ይህ የሚጠፋ ትውልድ የእናንተ ወገን ነው፣ የእናንተ ዘር ነው። አስተያየት የሰጣችሁንን አድማጮቻችን እናመሰግናለን። የስልክ መስመራችን 202205 9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለሚሻላችሁ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው። አስተያየቶቻችሁን ላኩልን። አሁን ወደ ሁለተኛው አጋማሽ በቀጥታ እንሻገርና አሜሪካና ህዝቧ ይቀርባል። ታንክስጊቪንግ ወይንም የምስጋና ቀን በዩናይትድ ስቴትስ እና በካናዳ በሚቀጥለው ሳምንት ሐሙስ ይከበራል። በዚህ ልዩ አሜሪካዊ በዓል የሚበላው ባህላዊ ምግብም ልዩ ነው። ለማዳ ጅግራ ተርኪ ይሉታል። ለአሜሪካውያን ቤተሰቦች የዓመት በዓል ማዕድ ላይ ይቀርባል። የቪኦኤው ስቲቭ ባራጎና ያጠናቀራቸው ዘገባዎች የምግቡን አሰራርና ታሪኩን ይተርካሉ። ሄኖክ ሰማእግዜር ለአሜሪካና ህዝቧ ዝግጅቱ አሰናድቶታል። ታንክስጊቪንግ የምስጋና በዓል ለአሜሪካውያን ቤተሰቦች የመሰባሰቢያ ቀናቸው ነው። ለመስቀል በዓል ጉራጌዎች ወደ ትውልድ መንደራቸው በዓሉን ለማክበር እንደሚሄዱ ሁሉ አሜሪካውያን ለታንክስጊቪንግ መሰባሰባቸው ወጋቸው ነው። በዚህ የአብሮነትና የምስጋና በዓል ታዲያ ፍሪዳ ባይጣልም በየቤቱ ተርኪ ያው ለማዳ ጅግራ መሆኑ ነው። ቤተሰቦችም በራት ጠረጴዛቸው ዙሪያ ያሰባስባል። የታንክስጊቪንግን ታሪክ መለስ ብለን ብናይ ለአሜሪካውያን የምርት ጊዜን ማክበሪያ በዓላቸው ነው ሊባል ይችላል። በዓሉ የሚከበረው በኖቬምበር ህዳር ወር ሦስተኛ ሳምንት ሐሙስ ቀን ነው። በመጪው ሳምንት ሐሙስ በሚሊዮን የሚቆጠሩ አሜሪካውያን ከቤተሰቦቻቸውና ከጓደኞቻቸው ጋር በአንድ ላይ በማዕድ ዙሪያ ይሰባሰባሉ። በዓሉ የተጀመረው ፕሊሞት ኮሎኒ ተብሎ ይጠራ የነበረውና ዛሬ ማሳቹሴትስ በሚባለው ግዛት ውስጥ ነው። ከአውሮፓ የመጡት ሰፋሪዎች ለፈጣሪ ምስጋና ለማቅረብ እንዲሁም በገበታ ዙሪያ ተሰባሰቡ። እነዚህ ሰፋሪዎች ፒልግሪምስ በሚል ስም ይታወቃሉ። በ1621 ዓ ም እንደ አውሮፓውያን ዘመን አቆጣጠር ለሦስት ቀናት ያህል በምርት አውድማቸው ከአገሬው የአሜሪካውያን ህንዶች ጋር አብረው በዓሉን አከበሩ። ዛሬ ይሄ በዓል ከትውልድ ትውልድ ሲወርድ ሲዋረድ ቆይቶ በስፋት ይከበራል። በየዓመቱ የተርኪ እርባታ ጣቢያዎች ለእርድ የሚቀርቡ ከ240 ሚሊየን በላይ ተርኪዎችን ወደ ገበያ ያወጣሉ። የገበያ ዋጋቸውም ከ3 ቢሊየን ዶላር በላይ ይገመታል። የታንክስጊቪንግ ተርኪ የሚሠራው በዳቦ ፍርፋሪና በቅመም ያበደ በአገሬው ቋንቋ ስታፊንግ የሚሉት ነው። ለማባያ ደግሞ ክራምቤሪ ፍራፍሬ፣ ከጎን ድንች፣ ፎሶሊያና ሌሎች አትክልቶች ቅንብር ብሎ በበሰለው ጅግራ ዙሪያ ይቀርባሉ። ከምግቡ በኋላ ለማጥበቂያ ወይም ዲዘርት የዱባ የብረት ድስት ዳቦ ፐምኪን ፓይ ወይም ፒከን ፓይ ይከተላሉ። ታዲያ በዚህ ዕለት ለምን ይሆን ተርኪ የሚበላው? ተርኪ ማልመድና ማርባትስ እንዴት ተጀመረ? ስለዚህ ጥቂት ልበላችሁ። የተርኪን ታሪክ የሚመረምሩት የግብርና ሚኒስቴር ሠራተኛ ጁሊ ሎንግ እንደሚሉት እንግሊዛውያን ምዕመናን ወደ ፕሊመት ከመምጣታቸው በፊት አሜሪካውያን ተርኪ ይመገቡ ነበር። ሜሶ አሜሪካውያን ሁሌም ተርኪ ይመገቡ ነበር። ሜሶ አሜሪካ ዛሬ የሜክሲኮ ግዛት ነው። ሜሶ አሜሪካውያን ከክርስቶስ ልደት በፊት በስምንት መቶ ዘመን ተርኪ አልምደው ለምግብነት ይጠቀሙ ነበር። የስፔን ቅኝ ገዢ ኮንኪስታዶሮች በ1500 ወደ አዲሱ ዓለም ሲመጡ የለመዱ ተርኪዎችን ያገኙ። በአውሮፓ ከሚበሏቸው ዶሮዎች የተርኪው ስጋ በጣም የተሻለ ነበር። ስፔናውያኑ እንደ ፒኮክ ያሉ የዱር ወፎችን ይመገቡ ነበር። በእርግጥ ሲታዩ ላባቸው የሚያምር ቢሆንም ብዙም ስጋ የላቸውም። የተርኪ ወይም የጅግራ ስጋ ግን መጠኑ ከፍ ያለና ጣም ያለው ነው። ከዛ ስፔናውያኑም በቆሎ ቃሪያና ቲማቲም መብላታቸውን ትተው ተርኪ ማዘውተር ጀመሩ። ወደ አውሮፓ ሲሄዱም ተርኪዎችን ይዘው ሄዱ። በቀጣዮቹ አንድ መቶ ዓመታት ውስጥ ተርኪ ከስፓኝ ወደ ሌሎች የአውሮፓ ሀገሮች ተስፋፋ። ለዘመናት እንግሊዛውያን የዳክዬ ዝርያዎችን ለገና በዓል ይመገቡ ነበር። ተርኪ ወደ አውሮፓ ከመጣ በኋላ ነገሮች ሁሉ ተቀየሩ። እንግሊዛውያኑ በየጊዜው የተርኪው ስጋ ከዳክዬ የተሻለ ነው በሚል የበዓል ማዕዳቸው አደረጉት። ዋጋውም አዲስ ስለሆነና ተፈላጊነት ስላለው ተርኪ መብላት የተሻለ የኑሮ ደረጃ ማመላከቻ ሆነ። በ17ኛው ክፍለ ዘመን እንግሊዛውያን ወደ አሜሪካ ሲመጡ ተርኪ ይዘው ተመለሱ። አዲሶቹ ሰፋሪዎች በመርከብ በ1630 የማሳች ወደብ ሲደርሱ ከብትና ዶሮዎችንም ይዘው ነበር። ከሰፋሪዎቹ አስቀድሞ የመጡት እንግሊዛውያን በአሜሪካ ጫካዎች የዱር ጅግራዎችን ተመለከቱ። እነሱ ተርኪ ከሚሉት የሚቀራረብ ዝርያ ያላቸው ነበሩ። የቱርኪዎቹን ሥጋ የሰባና የሚጣፍጥ ነው እያሉ በደስታ ይመገቡት ነበር። ኬትሊን ዎል የቅኝ ግዛት አሜሪካ የምግብ አጥኚ ናቸው። በፕሊመት ቤተ መዘክር ውስጥ ይሠራሉ። ጅግራ ወይም ተርኪዎችን በጫካ ማደንም የጊዜ ማሳለፊያ ነበር ይላሉ። ጎህ ሲቀድ ማለዳ ጅግራዎቹ በዛፍ ላይ ቁጭ ብሎ ማየት የተለመደ ነው። አዳኞች በጠበንጃ አነጣጥረው እስኪመቷቸው ከተቀመጡበት አይነሱም። ግሩም ጮማ ለመያዝ የማያስቸግር ነጻ ሥጋ መሣሪያና አንድ ቀልሃ ያለው ሁሉ ሲተኩስ ሲበላቸው ወዲያውኑ ቁጥራቸው ተመናመነ። በዚያን ጊዜ የማሳቹሴትስ አገረ ገዢ ዊልያም ብራድፈርድ የተርኪዎቹ ቁጥር መቀነሱ አሳሰባቸው። እንደ አውሮፓ አቆጣጠር በ1640 ዓመተ ምህረት ባሰፈሩት ጽሁፍ በሺ ስድስት መቶ ሀያዎቹና ሰላሳዎቹ ዓመታት ሞልተው የነበሩት ሁሉ እንዴት በፍጥነት እንደጠፉ ጠፉ ዘርዝረዋል። በ1640ዎቹ ቁጥራቸው በመመናመኑ የዱር ጅግራዎችን ማልመድ ተጀመረ። መጀመሪያ በሜሶ አሜሪካውያን የለመደው ታላቁ የጅግራ ዘር ግን ከምድር ገጽ ሳይጠፋ አይቀርም። እንደ ግብርና ሚኒስትሯ ሠራተኛ ጁሊ ሎንግ አባባል አንዳንድ ተከልለው ጥበቃ የሚደረግላቸው ዝርያቸው የተመናመነ ጅግራዎች አሉ። ነገር ግን የጥንት የተርኪ አባላት የሆነው የዱር ጅግራ ዘር ስለመሆናቸው ማረጋገጫ የለም። የተርኪ ዝርያዎች አሁን በአሜሪካውያን የታንክስ ጊቪንግ በዓል ዕራትነት ይውላሉ። በየዓመቱ ለእርድ ከሚቀርቡ በመቶ ሚሊዮን የሚቆጠሩ ተርኪዎች ታዲያ ከቢላ አንገታቸው የሚተርፉም አይጠፉም። ፕሬዚደንሽል ፓርደን ይባላል። ሁለት ጅግራዎች ምህረት ተደርጎላቸው ነጻ ይወጣሉ። ምህረት የተደረገላቸው ተርኪዎች ታዲያ ለቀሪ ዕድሜያቸው በማውንት ቨርነን፣ ቨርጂኒያ ተንደላቀው ይኖራሉ። መልካም ታንክስጊቪንግ ለታንክስጊቪንግ ወይም ለምስጋና ቀን ስምንት ቀናት ድፍን ስምንት ቀን ይቀራል። እንግዲህ ተርኪዎች እሹ ነው የሚባለው፣ እየወጣችሁ ጥገኝነት ጠይቁ፣ የምስጋና ቀን በሌለበት ማለት ነው። መልካም የምስጋና ቀን ማለታችን አይቀርም። ተከታዩ ዝግጅታችን ዲሞክራሲ በተግባር ነው። ሰሜን አሜሪካና አውሮፓ የሚኖሩ ኢትዮጵያውያን ባለፈው ቅዳሜ አርሊንግተን ቨርጂኒያ በሚገኘው ሼራተን ሆቴል ስብሰባ አካሂደው ነበር። ውይይታቸው በኢትዮጵያ ዘለቄታ ያለው ትብብር ለመገንባት የሚያስችሉ አዳዲስ ሀሳቦችና የጋራ እሴቶችን በመመርመር ላይ ያተኮረ ነበር። የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ የተባለ የሲቪክ ድርጅት ያሰናዳው ጉባኤ ከተለያዩ ብሔሮች፣ ጾታና የሃይማኖት አባላት ራሳቸውን እንደ ግለሰብ ወክለው የተሳተፉበት መሆኑን በስፍራው የነበረው ባልደረባችን ሄኖክ ሰማ እግዜር በትናንት ምሽት ስርጭታችን ላይ መዘገቡ ይታወሳል። ዛሬ በዲሞክራሲ ፕሮግራም የመጀመሪያውን ሰፋ ያለ ቅንብር እናቀርባለን። ስብሰባው ከተባለው ሁለት ሰዓት ያህል ዘግይቶ ቢጀምርም ታዳሚው ረክቶ የወጣበት መሆኑን ተረትናል። በአጠቃላይ በሁለት ተከፍሎ የተካሄደው ስብሰባ ከግማሽ ቀን በላይ የፈጀ ሲሆን መሪ ቃሉ እርስ በርስ እንወያይ ሁላችንም ነፃ ካልወጣን ማንም ነፃ አይሆንም የሚል ነው። ስብሰባውን ያዘጋጀው የጋራ ንቅናቄ መድረክ ዋና ዲሬክተር ኦባንግ ሚቶ መርሃ ግብሩን ካስተዋወቁ በኋላ ተሳታፊዎች በየተመደበላቸው ርዕስ ማብራሪያ ሰጥተዋል። በመጨረሻም በጥያቄና መልስ ተቋጭቷል። እንዲያው ባጭሩ ነካነካ አድርጎ ለማለፍ በጉባኤው ላይ የቀረቡ የመወያያ ርዕሶችንና አቅራቢዎቹን ለማስተዋወቅ የቀድሞ በኢትዮጵያ የማስታወቂያ ሚኒስቴር ሚኒስትር ዴታ አቶ ኤርምያስ ለገሰ በኢህአዴግ የፕሮፓጋንዳና ድብቅ ተቋማዊ ቁጥጥር ያሉት ላይ ንግግር አድርገዋል። ፍትህ ሚኒስቴሩ የሀገሪቱን ሕጎች እየለዋወጠ እንደሚጠቀምባቸውና በጸረ ሽብር ስም ተቃዋሚዎችና ተቺዎቹን ሰለባ እንደሚያደርግ አሰራሩን እንዴት ማሻሻል እንደሚቻል ጭምር ደግሞ የቀድሞ በኦሮሚያ የከፍተኛ ፍርድ ቤት ዳኛ አቶ ፈይሳ እስራኤል ይታንሳ አስረድተዋል። የሲቪል ማኅበረሰቡን ሕጋዊ እንቅስቃሴ በማፈኑ ችግር ላይ የዞን ዘጠኝ መሥራችና የሰብአዊ መብቶች ተከራካሪ ሶሊያና ሽመልስ አስረጅ ነበሩ። በኢትዮጵያ ኢኮኖሚ ላይ ዶክተር ፍቃዱ በቀለ፣ በነጻ ሚዲያና ሰብአዊ መብቶች አያያዝ ዙሪያ የሂዩማን ራይትስ ዋች ባልደረባ ፌሊክስ ሆርን ከተጋባዦች መካከል ነበሩ። ለመጀመር ስለ ስብሰባው በተለይም ስለ ዕርቅ የተናገሩትን ከአትላንታ ጆርጂያ የመጡትን ቄስ ቴጋ ለእንዳዶን ላስቀድም። የዚህ ስብሰባ ዋና ዓላማ እርቅ ነው። እርቅ እስቲ እርቅ በሉ ሁላችሁም። ምናልባት የተለመደ ቃል አይደለም። እኛ ኢትዮጵያ ውስጥ የምናውቀው ማና ማን ተጣልቶ ነው የምናስታርቀው እየተባለ ነው። እርቅ ግን ፕሮሴስ ነው። እርቅ ማለት ደግሞ ዝም ብሎ መሀከል ላይ ገብቶ እንደ ሽብልቅ እንጨት ሲሰነጠቅ መሀከል ላይ የሚገባ ሽብልቅ ነው የሚባለው እና ልክ እንደዚያ መሀከል ላይ ሰዎችን ማገላገል አይደለም ማገላገል ማለት ማለያየት ማለት ነው። በተለያየ ቦታ ላይ ብዙ ነገር መስራት ይቻላል። እዛ በተለያየ ስፋት ላይ በዛ ቦታ ላይ እና እንዳውም እንዲህ አይነት ማገላገል ለብዙ ነገር ይመቻል፣ እንደዛ እንደ ግርግር ይመቻል ይባላል። ልክ እንደዛ ሳይሆን እርቅ ማለት ነገሮችን ወደ ቀድሞ ሁኔታዎች በተሻለ ሁኔታ መመለስ ማለት ነው። ማረቅ ማስተካከል ማለት ነው። እና በዛ ሁኔታ ካየን ዘንድ ከእግዚአብሔር ጋር የታረቅን ሰዎች ማለትም እግዚአብሔርን ያወቅን ሰዎች ነን። ማስታረቅም ልብ ያለን ማለት ነው። ዝቅ ያልን ሰዎች ነን። ከፍ ማለት ማድረግ የምንችለው ዝቅ ካላል ሰዎችን ከፍ ለማድረግ እንቸገራለን። ምክንያቱም ወረደኛ ተንጠልጥለን ላይ ስላለን ሰዎችን ኑ ብለን ወደ ላይ ለማንሳት በጣም ይከብዳል። ነገር ግን እታች ከሆንን እስር አገልግሎት ሚኒስተር ሆነን የምናገለግል ከሆነ ሚኒስተር ማለት ነው አገልጋይ ዲያቆን የሚባለውን አይነት ሰዎች ከሆንን ከስር መተን ጌታ የክርስቶስ እንዳደረገው እግር አጥቦ ወደ ላይ ሰዎችን እንዳነሳቸው ሰዎችን ማንሳት እንችላል። እንዲህ አይነት አስተሳሰብ በውስጣችን እንዲተከል ያስፈልጋልና እና እርቅ ያንን መሰረት አድርጎ ነው የሚነሳው። እግዚአብሔር ከሰዎች ጋር ከታረቀ እና ኑ እናንዋቀስ እግዚአብሔር ካለ እኛም ራሳችን እርስ በርሳችን መወቃቀስ መቻል አለብን። ታዲያ መወቃቀስ ለመደባደብ አይደለም። ወለመነት አረክ አይደለም ሌላ ነገር ለመፍጠር ነገር ግን እርቅ ለማድረግ ወደ አንድነት ወደነበረበት ቦታ ለመመለስ ነው። ቀጣዩዋ ተናጋሪ ራሳቸውን በማስተዋወቅ ይጀምራሉ። በኢትዮጵያና ኤርትራ ጉዳይ ላይ ነው ሰፋ ያለ አስተያየታቸውን የሰጡት። እንዲህ ይላሉ። ፊዮሬላ ሮማኖ ባላለሁ። ለጊዜው መኖሪያዊ ስዊዘርላንድ ነው። ሁለት ሺህ ነው ከኢትዮጵያ የወጣሁት። ከዛ በፊት ወጣለሁ ገባለሁ ተወልጄ ያደኩት ኤርትራ ውስጥ ነው። አባቴም ተወልዶ ያደገው ኤርትራ ውስጥ ነው። የጣሊያን ዜግነት አለው። ጣሊያናዊ ነው በመሰረቱ ነገር ግን ኢትዮጵያዊነቱ ይበልጥበታል። ምክንያቱም እሱም የተፈተነው ነገር ስላለ ነው። ስራ ፈልጎ በየድርጅቱ ሲሄድ ጓደኞቹ የመንግስት ስራ ተቀጠሩ፣ እሱ ጣሊያናዊ ስለሆነ ስራ አላገኘም። የጥሩ ቤተሰብ ስለሆነ የራሱን ስራ ይሰራ ነበር። ከዛ ጀምሮ እኛን እንደ አባትም የሚሰብከን ኢትዮጵያዊነት ነው። ትልቋን ኢትዮጵያ ይሰብከናል። ከዛ በተረፈ ነብሱን ማረው ና ወንድሜ የእሱን ተቀብሎ አባቴ ሲሞቱን የሶስት አመቴ ነበር። ይሰብከናል እኔም እንደ አባቴ አደራ ስላለብኝ ልጆቼን በጣም ጥሩ ኢትዮጵያዊ አርጊያቸዋለሁ። ኤርትራና ኢትዮጵያ ማለት ተዋልደናል፣ ደማለን፣ አበላላችን፣ አለባበስ፣ ሁሉ ነገራችን አንድ አይነት ነው። ለአለመታደል ሆኖ የእኛ ጊዜ ወዲያና ወዲህ ይሆነናል። ብዙ ጊዜ አለን። ማህበር አለን። በየ ቦታው ማህበር አለን። ስዊዘርላንድ አርባ ሁለት ሰዎች አለን። የትግራይ አንድ አምስት ልጆች አሉ፣ ወለየዎች አሉ፣ ኦሮሞዎች አሉ። ሃይማኖታችን እስላም፣ ካቶሊክ፣ ኦርቶዶክስ አለ። ህጋችን የተጻፈው ከባድ ማህበር ነው። ህጋችን የተጻፈው በአማረኛና በትግርኛ ነው። ብዙ አንቀጾች አሉ። ህግ አለው፣ ቅጣት አለው፣ ገንዘብ አለው። እንደ ድርም እንደ ፍቅርም ያለው ፍቅር ኢትዮጵያን ብቻ እንደሚያደርግ ሳይሆን በእኛ ውስጥ ያለው ኤርትራንም ነገ ኢትዮጵያና ኤርትራ ሆነው ይኖራሉ የሚል እምነት አለን ውስጣችን። ያ እምነት ደግሞ እኛ በምንዘራው ፍሬ ነው ያህልማችን እውን የሚሆነው። የሚቃወሙንም አሉ። ለዛ ጆሮ አንሰጠውም ግን እውነት ማግኔት ስለሆነች ውሎ አድሮ ቢሸሿትም ስባ ታመጣቸዋለች ወደዛች እውነት ያለንን ፍቅር እኛ ከእናት ከአባቶቻችን ከአያቶቻችን ያመጣ ነው ያንን ተምረ ነው አይደለም አይለቀንም በሽታ ነው እግዚአብሔር ኢትዮጵያን ይባርክ እኛንም ይባርከን ፍቅር እንሁን እንብዛ ብዙ ነን እግዚአብሔር ይመስገን አመሰግናለሁ አድማጮች ለዛሬ ካለን ጊዜ አንጻር ባደመጣችኋቸው ሁለት ተናጋሪዎች አስተያየት እናበቃለን። ሳምንት የሌሎቹንና ከተቻለና ፈቃደኛ ከሆኑ በጉባኤው ላይ ያልተሳተፉትን የኢትዮጵያ መንግሥት ተወካዮችን አስተያየት አካተን እናቀርባለን። አድማጮች የምሽቱ የረቡዕ የመጨረሻ ፕሮግራም ሴቶችና ቤተሰብ ካልኩሌተር 28 ይባላል። ሴቶች ያልተፈለገ እርግዝና እንዳይገጥማቸው ለመከላከል ሴቷ እንቁላሎቿ የሚያኮርቱበትን ቀን ይቅርታ፣ ጊዜ የሚቆጥር ፕሮግራም ነው። ካልኩሌተር 28 በሞባይል ስልክ አማካይነት ወይም በትንሽ የእጅ ቦርሳ መሰል ጥቅልም ይመጣል። ታዲያ ይህንን መሳሪያ ሥራ ላይ በመዋል ካሜሩን ሰባተኛ የአፍሪካ ሀገር ሆናለች። ሞኬ ኤድዊን ኪንዜካ ያስተላለፈችው ዘገባ አለ። ቆንጂት፣ ለሴቶችና ቤተሰብ ፕሮግራሙ አይዘዋለች። ቤሊንዳ ያይን ባለፈው አመት የጸነሰችው ገና የአስራ አምስት አመት ታዳጊ ወጣት ሳለች ነው። እኔ በዚያን ጊዜ ልጅ ለመውለድ ፈልጌ ወይም እረ ጉድነው ገና ትምህርቷን ሳትጨርስ ሳታገባ ልጅ መውለዷ ምን ይባላል ይቺ ነውረኛ ተብሎ የሚከተለኝን የማግለል አመለካከት ለመቀበል ዝግጁ ሆኜ አልነበረም ትላለች የሆነውን ነገር ለማስታወስ እንኳን አልፈልግም አለች ቤሊንዳ ተገላገልኩ ከሁለት ቀን በኋላ ወደ ቤት ሽጄ አሉኝ ተመልሰሽ ነይ ያለኝም የለ ልጄ እንዴት እንደሚሆን አልነገሩኝ በቃ ውጪ ነው የተባልኩት ሕፃኑ ታሞ ሞተ። ከመጠን በላይ ነው ክው ያልኩት ስትል ታዝናለች። እንደ ቤሊንዳ ሁሉ በማደግ ላይ ባሉ ሀገሮች ልጅ መውለድን ለመከላከል ወይም ለማዘግየት የሚፈልጉ ቁጥራቸው 222 ሚሊዮን ሴቶች መኖራቸውን የዓለም የጤና ድርጅት ይናገራል። ለዚህ ችግር መፍትሄ ለመፈለግ ታዲያ የጋቦን ተወላጅ የሆኑ ፖል ፍራንክ ኢንዲንጀንጀንት ጎንጁት የተባሉ ሰው አንድ ዘዴ ቀየሱ። ሴቶች በተሻለ ሰውነታቸውን ሁኔታውን የሚረዱበት ለመጸነስ አካላቸው ሲዘጋጅ እንደምን እንደሚሆን እንዲያውቁ ለመርዳት ብለው ነው ፎርቲ ፐርሰንት ኦፍ እስከ አርባ ከመቶ የሚደርስ ብዛት ያላቸው ሴቶችና ልጃገረዶች የወር አበባ ወቅታቸውን ለይተው ማወቅ አይችሉም። ከዚህ በስተቀር አንድ ሶስተኞቹ ሴቶች አስራ ስምንት ዓመት ሳይሞላቸው የመጀመሪያ ልጃቸውን ይወልዳሉ። እናም ፖል ፍራንክ ካልኩሌተር ትዌንቲኤይት የተባለውን በሴቶች የወር አበባ ውህደት ውስጥ ለመጸነስ አካላቸው እጅጉን የተመቻቸ የሚሆንበትን ማለትም እንቁላል የምታኮርትበትን ወቅት የሚጠቁም የጊዜ ሰሌዳ ፕሮግራም ፈጠሩ። ይህችን ፕሮግራም የሚጠቀሙ ሴቶች የመጨረሻውን ወይም ያለፈውን የወር አበባቸውን ወቅትና ለምን ያህል ቀን እንደቆየ የሚገልጽ መልእክት ይልካሉ። ከዚያ የሚቀጥለው የወር አበባቸው የሚጀምርበትን የቀኖች ለመጸን የትኞቹ ቀኖች ለመጸነስ የሚቻሉበት እንደሆነ እንቁላል መቼ እንደምታኮርት የሚጠቁማት መልእክት ይላክላታል። የማህፀን ሐኪም የሆኑት ቱማስ ሳንክ ፍሎረንስ ካሜሩን ዋና ከተማ ያውንዴ የሚገኝ ማዕከላዊ ሆስፒታል ውስጥ ነው የሚሰሩት። ይህ የወር አበባና የእንቁላል ማኩረቻ ወቅት መከታተያ ዘይቤ ሴቶች ስለ ራሳቸው ሰውነት አውቀው ራሳቸው የራሳቸውን ጉዳይ የሚቆጣጠሩበት ዘዴና መረጃ በሚያስፈልጋቸው በአፍሪካ ከፍተኛ ጥቅም ሊኖረው እንደሚችል ይናገራሉ። በፈረንሳይኛ ሲናገሩ ቱማሳንግ አፍሪካ ከባድ የሆነ የቤተሰብ ምጣኔ ችግር ያለባት አህጉር ነች። አብዛኞቹ ሴቶች የወር አበባቸውን ዑደት ጠንቅቀው አያውቁትም። ከሚያውቁት ውስጥም ቢሆን አርባ ከመቶ የመጨረሻውን የወር አበባቸውን ቀን ማስታወስ ስለሚያቅታቸው ላልተፈለገ እርግዝና ይጋለጣሉ ብለዋል። ካልኩሌተር 28 በኤስኤምኤስ መልእክት አማካይነት ይሰራል። ሞባይል ቴሌፎኖች ለሌላቸው ሴቶች ደግሞ ይሄ መገልገያው የጊዜ ሰሌዳ መቁጠሪያ ፕሮግራም ይላክላቸውና በጥቅል መልክ የወር አበባቸውን ወቅት እንዴት እንደሚቆጥሩ እንቁላል መቼ እንደሚያኮርቱ፣ ለመጸነስ ይበልጡን የሚጋለጡባቸው ቀኖች የትኞቹ እንደሆኑ ለይተው ጥንቅቅ ብለው እንዲቀመጡ መረጃ ይሰጣቸዋል። ፖል ፍራንክ ጎንጁት ፕሮጀክታቸው በጥሩ ሁኔታ ጀምረዋል ይላሉ። ይሁን እንጂ ይህን አገልግሎት በመላው አፍሪካ ለማሰራጨት እንድንችል ገንዘብ ያስፈልገናል ብለዋል። ቲስ አፕላየንስ ኢስ ኦፕን ኢን ጋቦን፣ ኢን ሴኔጋል፣ ቡርኪና ፋሶ፣ አይቮሪ ኮስት፣ ካምሩን ፕሮግራሙ እስካሁን ጋቦን፣ ሴኔጋል፣ ቡርኪና ፋሶ፣ አይቮሪ ኮስት እና ካሜሩን ውስጥ ሥራ ላይ ውሏል። በቅርቡም በመላይቱ አፍሪካ ይዳረሳል ብለን ተስፋ እናደርጋለን። መሳሪያዎቹን በገጠራ አካባቢዎች ለማከፋፈል ገንዘብ ያስፈልገናል። ለሕዝቡ የምናዳረስበት ወጪውን ማለት ነው። በዚህ ካልኩሌተር 28 በሚባለው መሳሪያ መገልገል የሚፈልጉት ታዲያ ሴቶች ብቻ አይደሉም። አንዳንድ ወንዶችም ጎሽ፣ ይሄ ነገር እንኳን ተፈጠረ ይላሉ። ዩጂን ፖል ኢንዳማ ይባላሉ የሚናገሩት ባለቤት፣ የዘጠኝ ልጆች እንድትወልድ አቅጄ መሰላችሁ እንዲህ አይነቱ መሳሪያ ያኔ ቢኖር እንዴት በጠቀመን ነው ያሉት። ይሄ ካልኪሌተር 28 የተባለው ዘዴ ለብዙዎች ተማሪዎችና ማህበረሰቦች በጣም ይጠቅማል። ወጣቶች ገና ልጅነታቸውን ሳይጨርሱ የሚገጥማቸውን እርግዝና ለመከላከል ይረዳልና ብለዋል። ይችን የቀን መቁጠሪያ የሰራው ፕሮጀክት መሪ ፖል ፍራንክ ኢንጂን ጄንት ጎንጁት ሲናገሩ የተባበሩት መንግስታት ድርጅት አባል ሀገሮች በሚቀጥለው አመት የድህረ የሚሌኒየሙ የልማት ግባቸውን እቅድ ሲያያዙ አብዝተው በቤተሰብ ምጣኔ ላይ ማትኮር አለባቸው ብለዋል። በቅርቡ የወጣ አንድ የተባበሩት መንግስታት ድርጅት ሪፖርት እንዳሳየው አሉ ፖል ፍራንክ የተሻለ ስትራቴጂ ካልተቀረጸ በስተቀር እንደ ኤሮፓውያን አቆጣጠር በ2035 እስከምንደርስ ባለው ጊዜ ውስጥ አፍሪካ ውስጥ ከሚወለዱ ሁለት ቢሊዮን ልጆች ውስጥ አርባ ከመቶ መቼ ልጅ ሰጥቶኝ ተብሎ ተጠብቆ ተጓጉቶላቸው ሳይሆን ባልተፈለገ እርግዝና ምክንያት ወደዚህ ዓለም የሚመጡ ናቸው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በሶማሊያ መንግሥት ውስጥ የተፈጠረው ግርግር በሀገሪቱ መጻኢ ዕድል ላይ ስጋት ጋርጧል። በፕሬዝደንቱ ሐሰን ሼክ መሐመድ ደጋፊዎች ገፋፊነት ጠቅላይ ሚኒስትሩን ከሥልጣን ለማባረር እየተካሄደ ያለው ጥረት መንግሥቱን ሊያሽመደምድ ይችላል ተብሎ ተፈርቷል። ከሳምንት በፊት በጠቅላይ ሚኒስትሩ በአብዲወሊ ሼክ አህመድ አመራር ላይ በፓርላማው የተካሄደው የትምምን ድምፅ አሰጣት ስነ ስርዓት አባላቱ ባሰሙት ጩኸት፣ ፉጨትና ባዶ ኩባያ መወራወር ምክንያት አፈ ጉባኤው ስብሰባውን ለመዝጋት ተገደዋል ይልና ርዕሰ አንቀጹ ሐተታውን ይቀጥላል። በፓርላማው ያን በጠቅላይ ሚኒስትሩ የሥራ አፈጻጸም ላይ የትምምን ድምፅ እንዲሰጥበት የቀረበውን ሐሳብ ያመነጩት በሸንጎው ያሉ የፕሬዝደንቱ ታማኝ ሕግ አርቃቂዎች ናቸው። ሁለቱ መሪዎች ማለትም ፕሬዝደንቱና ጠቅላይ ሚኒስትሩ ከዚህ የከረረ አለመግባባት የደረሱት ደግሞ ጠቅላይ ሚኒስትሩ አንድ የፕሬዝደንቱ ደጋፊ የሆኑ ሚኒስትር በካቢኔ ውስጥ ወደ ሌላ ስፍራ በማዛወራቸው ነው። የወቅቱ ጠቅላይ ሚኒስትር የተኳቸው የቀድሞ ጠቅላይ ሚኒስትር አብዲ ፋራህ ሽርዶን ባለፈው ዓመት ከሥልጣን የተነሱት ከፕሬዝደንቱ ጋር በተፈጠረ ተመሳሳይ አለመግባባት ሲሆን በዚያ ሳቢያም መንግሥቱ ለወራት ያህል መሽመድመዱ ይታወቃል። ዩናይትድ ስቴትስ ይላል ርዕስ አንቀጹ፣ በማስከተል ዩናይትድ ስቴትስ አሁን በሶማሊያ የተፈጠረው የፖለቲካ ግርግር ያሳስባታል። በጠቅላይ ሚኒስትሩ ላይ የቀረበው የትምምን ድምፅ ሐሳብም የሶማሊያን ሕዝብ ፍላጎት አይጠብቅም ብላ ታምናለች። ዩናይትድ ስቴትስ በዚህ በሶማሊያው ጠቅላይ ሚኒስትርና ፕሬዚደንቱ መካከል በተፈጠረ አለመግባባትም ገለልተኛ ሆና ትቆማለች፣ ከማንኛውም ጋር አትወግንም። በወሳኝነት የምንቆመው ሉዓላዊት ደህንነቷ የተጠበቀ ዲሞክራሲያዊት፣ የተባበረችና ፌዴራላዊት ሶማሊያን ለመመስረት ያስችላሉ ተብለው ከታለሙ መርሆዎች ጋር ይሆናል። ምክንያቱም የሶማሊያ አመራሮች በፖለቲካ ውጥረቱ ላይ ያተኮሩ በመሆናቸው ዩናይትድ ስቴትስ በኮፐንሃገኑ የሶማሊያ ጉባኤ ላይ ተጠሪዎቿን የመላኩን ጠቃሚነት ስለማታምንበት ነው ይልና የሶማሊያ ፌዴራላዊ መንግሥት በ2016 ያሉትን የፖለቲካ ልዩነቶች በሙሉ አስወግዶ ሀገሪቱን አንድ የማድረጉን ከባድ ሥራ ተግባራዊ እንዲያደርግ ከዓለም አቀፉ ማኅበረሰብ ከቀረበለት ጥሪ ጎን እንቆማለን ሲል የቪኦኤ ርዕስ አንቀጽ ሀተታውን ደምድሟል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራቸው አድማጮች ዛሬ በኢትዮጵያ ና በማላዊ ቡድኖች መካከል በተደረገው ጨዋታ የኢትዮጵያ ቡድን ከአስራ አምስተኛው የአፍሪካ ዋንጫ ውጭ መሆኑን ቀደም ሲል በዜናችን ገልጸን ነበረ ጨዋታውን የተከታተለው እስክንድር ፍሬው መስመር ላይ አለ እስክንድር ይሰማሃል ይሰማኛል ሰለሞን እንደምናመሸ እስክንድር እንዴት ነበር እስኪ ዛሬው ጨዋታ ባጭሩ ንገረን እንግዲህ ቅድም አንተም እንዳልከው የመጨረሻውን የምድብ ማጣሪያ ጨዋታ ዛሬ በአዲስ አበባ ስታዲዮን ያካሄደው የኢትዮጵያ ብሔራዊ ቡድን ከማላዊ ጋር ዜሎ ዜሮ ለዜሮ ተለያይቷል። ይህንኑ ተከትሎም በኢኳቶሪያል ጊኒ ከሚካሄደው የሁለት ሺ አስራ አምስቱ ሰላሳኛው የአፍሪካ ዋንጫ ውጭ ሆኗል። በማጣሪያው ከአልጄሪያ ማሊና፣ ማላዊ ጋር ተደልድሮ የነበረው የኢትዮጵያ ብሔራዊ ቡድን የመጨረሻ ሆኖ ነው ምድቡን ያጠናቀቀው። ዛሬ በአዲስ አባ ከኢትዮጵያ ጋር ዜሮ ለዜሮ የተለያየችውን ማላዊ ደግሞ እንግዲህ ነጥባቸውን ለማየት ያህል የኢትዮጵያ ቡድን ካለበት ምድብ አልጄሪያ አስራ አምስት ነጥብ በመያዝ አንደኛ ሆና ስታጠናቀቅ ዛሬ በባማኮ ላይ አልጄሪያን ሁለት ለዜሮ ያሸነፈችው ማሊ በዘጠኝ ነጥብ ሁለተኛ ሆና የጊኒውን የአፍሪካ ዋንጫ ተቀላቅላለች ዛሬ በአዲስ አበባ ከኢትዮጵያ ጋር ዜሮ ለዜሮ የተለያየችው ማላዊ ደግሞ በስድስት ነጥብ አጠናቃለች ሆኖም እንደ ኢትዮጵያ ከውድድር ውጭ ሆናለች የኢትዮጵያ ብሔራዊ ቡድን ሰለሞን የዛሬውን ጨዋታ ያካሄደው ለ መሰረት የምድቡ ቀጥል ቀጥል እስክንድር፣ እንግዲህ የኢትዮጵያ ብሔራዊ ቡድን የዛሬውን ጨዋታ ያካሄደው ለማለፍ የጠበበ ድል ይዞ ነው። በዚህም መሰረት የምድቡ ሁለተኛ ሆኖ ለማለፍ ማላዊን ቢያንስ ሶስት ለዜሮ ማሸነፍ ነበረበት። አልጄሪያ ደግሞ ማሊን ማሸነፍ ነበረባት። እንግዲህ ይሄም ሆኖ በጣም ጠባብ እድል ነበረ ማለት ነው። በጣም ጠባብ ነበረ ሰለሞን። ቢያንስ ግን ባደው ላይ ማላዊን ማሸነፍ አልቻለም። እንደምታስታውሰው ሰለሞን የኢትዮጵያ ብሔራዊ ቡድን ከሰላሳ አንድ አመታት በኋላ ከረጅም ጊዜ ቆይታ በኋላ የደቡብ አፍሪካውን የአፍሪካ ዋንጫ መሳተፍ ችሎ ነበር በአሰልጣኝ ሰውነት ቢሻው እየተመራ። አሁን ግን ከውድድሩ ውጪ ሆኗል ማለት ነው። በፖርቹጋላዊው አሰልጣኝ ማሪያኖ ባሬቶ የሚሰለጥነው የኢትዮጵያ ብሔራዊ ቡድን እንግዲህ ከጊኒው ከኢኳቶሪያል ጊኒ አፍሪካ ዋንጫ ውጭ ሆኗል። እሺ እስክንድር አመሰግናለሁ። እንግዲህ በስፖርት ፕሮግራማችን ዘርዘር ያሉ ዘገባዎችን፣ ወደፊት ትንታኔዎችን እንጠብቃለን። በጣም አመሰግናለሁኝ። ለዛሬ ደህና አምሹ የተከበራችሁ አድማጮች። የተከበራችሁ አድማጮች፣ ቀደም ሲል አስራ አምስተኛው አፍሪካ ዋንጫ ብዬ የነበረው በሰላሳኛው የአፍሪካ ዋንጫ እንዲታረም ከይቅርታ ጋር እጠይቃለሁኝ። አጠር ያለ መረጃ ለመስጠት ያህል ዶላር የመግዣ ዋጋው አስራ ዘጠኝ ብር ከዘጠኝ ዘጠኝ ዘጠኝ ሳንቲም ሆኗል። እንደዚሁም የመሸጫ ይቅርታ ይሄ የመሸጫ ዋጋው ነው። የመግዣ ዋጋው ደግሞ 20 ብር ከ199 ሳንቲም ሆኗል። አዲስ አበባ ነገ ከፍተኛ ሙቀቷ 22፣ ዝቅተኛው 7 ዲግሪ ሴልሺየስ ሲሆናል ወደ መሰነባበቱ እንሂዳ። አድማጮች ዝግጅታችን በዚሁ ያበቃል። በስቱዲዮ ፕሮግራማችንን የመራለን ቴሌላይምባክ ነው። እንደዚሁም ቴክኒሻኑ ከርቲስ ባይደም እኔም አስተናጋጃችሁ ሰሎሞን አባትና ቆንጂታየን የትግርኛ ቋንቋ ስቅር ስርጭት እስከሚደርስ በዚህ ሙዚቃ ንቆይ ሰላም፣ ደህና ደሩ ከሙሉ ቀንገረጠዋችሁ ሰላምሹ